ዩናይትድ ስቴትስ ወደ ኢትዮጵያ ለመጓዝ ላሰቡ አሜሪካውያን ቀደም ሲል አውጥታው የነበረውን የጉዞ ማስጠንቀቂያ አራዝማለች። የኢትዮጵያ መንግሥት ቃል አቀባይ ዶክተር ነገሪ ሌንጮ ለቪኦኤ በሰጡት ምላሽ መሬት ላይ ያለው ሁኔታ ተሻሽሏል። የአሜሪካ መንግስት ያወጣው ማስታወቂያ ግን የራሱ አቋም በመሆኑ ለአሜሪካ መንግስት እንተወዋለን ብለዋል። በተያያዘ ዜና ደግሞ የእንግሊዝ የውጭ ጉዳይ ጽሕፈት ቤት በተለያዩ የኢትዮጵያ አካባቢዎች ዜጎቹ ጉዞዎችን እንዳይፈጽሙ ማስጠንቀቂያ አስተላልፏል። ዝርዝሩን ጽዮን ግርማ ይዛለች። የዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት ጥቅምት አስራ አንድ የወጣውን የሚተካ የጉዞ ማስጠንቀቂያ እንደሆነ በመግለጽ ባወጣው አዲስ የጉዞ ማስጠንቀቂያ በኢትዮጵያ በህዳር ወር ሁለት ሺ ስምንት አመተ ምህረት የተቀሰቀሰው ጸረ መንግስት አመፅና አመፁን ተከትሎ የተፈጠረው የጸጥታ ሁኔታ ወዴት እንደሚያመራ መተንበይ አስቸጋሪ በመሆኑ በተጨማሪም የአሜሪካ ኤምባሲ አገልግሎት በሚሰጥባቸው የተለያዩ አካባቢዎች ያለምንም ቅድመ ማስጠንቀቂያ የስልክና የኢንተርኔት አገልግሎት ሊቆ ቋረጥ ስለሚችል ቀደም ሲል የተሰጠው የጉዞ ማስጠንቀቂያ እንደሚቀጥል አሳስቧል። የውጭ ጉዳይ መስሪያ ቤቱ በዚሁ መግለጫው አያይዞ እንዳወጣው የኢትዮጵያ መንግስት ከጥቅምት 28 2009 ዓ.ም ጀምሮ ተግባራዊ የሆነውን የአስቸኳይ ጊዜ አዋጅ ደንግጓል። ጥቅምት አራት በወጣው መመሪያም ግለሰቦች መገናኛ ብዙሀን ሲከታተሉ፣ በስብሰባዎች ላይ ሲካፈሉ ከባዕዳን መንግስታት ወይም ድርጅቶች ጋር ሲገናኙ እንዲሁም የሰዓት እላፊ ገደቡን ጥሰው ቢገኙ ያለ ፍርድ ቤት ማዘዣ ተይዘው ሊታሰሩ እንደሚችሉ ያብራራል። መመሪያው በተጨማሪም የኢትዮጵያ መንግስት የዩናይትድ ስቴትስን ዜጎች ሲያስር መታሰራቸውን ለአሜሪካ ኤምባሲ ተከታታይነት ባለው ሁኔታ እንደማያሳውቅ ጠቁሟል። የኢንተርኔትና የሞባይል ስልክ አገልግሎቶች በመላ ሀገሪቱ ያለማስጠንቀቂያም በየወቅቱ ስለሚቋረጡና ሙሉ በሙሉም ስለሚዘጉ ሁኔታው አዲስ አበባ የሚገኘው የአሜሪካ ኤምባሲ ኢትዮጵያ ውስጥ ያሉ ዜጎቹን የመርዳት አቅሙን እንደሚያደናቅፍ የውጭ ጉዳይ መስሪያ ቤቱ ማስታወቂያ አብራርቷል። የዩናይትድ ስቴትስ ዜጎች አማራጭ የግንኙነት ዘዴዎች እንዲኖራቸውና ኢትዮጵያ ውስጥ ሲኖሩ እንዲህ አይነቱ ችግር ሊያጋጥም የሚችል መሆኑን ቤተሰቦቻቸውንና ጓደኞቻቸውን እንዲያሳውቁ ማስታወቂያው መክሯል። ዜጎቹ ከሰላማዊ ሰልፎችና ሰዎች በብዛት ከሚሰበሰቡባቸው አካባቢዎች እንዲርቁ፣ የሚገኙባቸውን ስፍራዎች ያለማቋረጥ እንዲያጤኑ፣ የግላቸው ደህንነት ያለበት ሁኔታንም በአንክሮ እንዲገመግሙ የውጭ ጉዳይ መስሪያ ቤቱ በዚሁ የጉዞ ማስጠንቀቂያው ማራዘሚያ ማስታወቂያ ላይ አሳስቧል። መንግስቱ ሰላማዊ ሰልፎችን ለመበተን ሰዎች ላይ በቀጥታ ሊተኩስ እንደሚችል ሰላማዊ ሊሆኑ ለታሰቡና ለሚጠሩ ሰልፎች የኃይል ምላሽ እንደሚሰጥና ሰልፎቹ ያለ ማስጠንቀቂያ ወደ ሁከትነት ሊለወጡ እንደሚችሉ ዜጎቹ ማስታወስ እንደሚኖርባቸው የጠቆመው ይህ መልእክት የዩናይትድ ስቴትስ ዜጎች የደህንነት ሁኔታቸውን እየተከታተሉ አስፈላጊ ከሆነም ፈጥነው ከሀገር መውጣት የሚያስችላቸውን የአደጋ ጊዜ እቅዶች እንዲያዘጋጁ መክሯል። የኢትዮጵያ መንግስት ነገሮች ወደ ነበሩበት ተመልሰዋል ሲል በቅርቡ የሰጠውን መግለጫ ጠቅሼ አሁን የዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት ካራዘመው የጉዞ ማስጠንቀቂያ ጋር አይጋጭም ወይ ስል የመንግስት ኮሚኒኬሽን ጉዳይ ጽህፈት ቤት ሚኒስትር ዶክተር ነገሪ ሌንጮን ጠይቄያቸው ነበር። የአሜሪካ መንግስት የሚወስነው ውሳኔ ያው የአሜሪካ መንግስት ስለሆነ በአሜሪካ መንግስት ነው የምታው። ነገር ግን በመሬት ላይ ያለው ምን ይመስላል ለሚባለው ዜጎቻችን በሰፊው የኖሩት ያሉት ህይወት በግልጽ የሚታወቅ ስለሆነ ከዚህ በፊት የነበረው የሰላም ጸጥታ ችግር አሁን በጥሩ ሁኔታ እንደተሻሻለ ያው መሬት ላይ ያለው እውነታ የሚያሳይ ነው። ስለዚህ የአሜሪካ መንግስት እሱ መሰረት አድርጎ ነው ማለት ያስቸግራል፣ ማለት ነው። ባጭሩ የኢንተርኔትና የሞባይል ስልክ አገልግሎቶች በመላ ሀገሪቱ ያለማስጠንቀቂያ በየወቅቱ መቋረጡን በተመለከተም በማስጠንቀቂያው የተጠቀሰውን አንስቼ ጥያቄ አቅርቤላቸው ነበር። ለዶክተር ነገሪ፣ የኢንተርኔት አገልግሎት እንዳልተቋረጠ ሁሉም ያውቃል። ከሞባይል ዴታ ጋር የተያዘ የተወሰኑ ያው ችግሮች ነበሩ። እሱም ደግሞ ከፊት ከነበረው አሁን ያው ማሻሻል ያሳይበት ሁኔታ አለ። ይሄንን ምክንያት አድርጎ ያንን የትራቭል ዋርኒንግ ያራዝማሉ ማለት የሚያሳምን አይደለም ማለት ነው። እንደሚታወቀው ችግር ሲያጋጥም በየትኛውም ዓለም ይሄ ለዜጎች ደህንነት ሲባል የሚወሰድ እርምጃ ነው። ኢትዮጵያ መንግስት ደግሞ እንደ የትኛውም ሀገር መንግስት ለዜጎቹ ቅድሚያ ይሰጣልና የዜጎቹ በአጠቃላይ ደህንነት እና ሰላም ቅድሚያ የሚሰጠው ጉዳይ ነው። ስለዚህ አሁን የአሜሪካ መንግስት ይህን እናደርገዋለን የሚባለው እኔ ካለው ተጨባጭ ሁኔታ ጋር የሚገናኝ ነው ብዬ አላምንም ማለት ነው። ዶክተር ነገሬ አያይዘው በጉዞ ማሳሰቢያው ላይ የሌሉ ነገሮች ተጠቅሰዋል ይላሉ። ሰላማዊ ሰልፍም የለም። አስቸኳይ ጊዜ አዋጁ የሚደነግገው ሰላማዊ ሰልፍ በዚህ ጊዜ የሚደረግበት ሁኔታም አይኖርም። ስለዚህ ምክንያቱ እኮ የማይታይ የሌሌ ነገር እንደሆነ ከዚሁ ነው ማየት የምቻለው ማለት ነው። የአሜሪካ ዜጎችም ደግሞ የምታሰሩበት ምክንያት የለም። የእኛ ዜጎችም ያለ ምክንያት የምታሰሩበት ሁኔታ አይኖርም። ሰው በምክንያት ስታሰር ደግሞ ያው እንደ ዜጋ የሚያስፈልገው ጥበቃ ተደርጎለት በይከላ ስር ሆኖ ተጠያቂ መሆን ያለበት ሰው ይጠየቃል። ያው ተምሮ መውጣት ያለበት ደግሞ ትምህርት ተሰጥቶት ይወጣል ማለት ነው። በሌላ በኩል በኢትዮጵያ የወጣውን የአስቸኳይ ጊዜ አዋጅ ተከትሎ ወጥቶ የነበረው የጉዞ ማስጠንቀቂያ በኢትዮጵያ መንግስት በኩል ተቀባይነት ማጣቱን ተጠይቀው የነበሩት የዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት ቃል አቀባይ ጆን ከርቢ ጥቅምት አስራ ሰባት ቀን ተከታዩን ምላሽ ሰጥተው ነበር። ወን ውአፕዴት ም ዱ ሶ ግሬት ማስጠንቀቂያውን ዳግም መመልከት አያስፈልግም፣ አናደርግም። የጉዞ ማስጠንቀቂያ እንዲህ በቀላሉ አይደለም የምናወጣው። አሻሽለን ስናወጣ ደግሞ ሰዎች ከፍተኛ ትኩረት እንደሚያደርጉበት ስለምናውቅ በጥንቃቄ ነው የምናወጣው። ሰው ትኩረት እንዲያደርግበትም እንፈልጋለን። ይህን ሁሉ የምናደርግበት ዋናው ምክንያት አሜሪካውያን ዜጎች ወደ ተለያዩ የዓለማችን ክፍሎች ሲጓዙም ሆነ በዚያ ሲገኙ ጥንቃቄ እንዲያደርጉ በመሆኑ፣ ኢትዮጵያ የተለየች አይደለችም። በተያያዘ ዜናም የብሪታንያ የውጭ ጉዳይ ጽፈት ቤት በተለያዩ የኢትዮጵያ አካባቢዎች ዜጎች ጉዞ እንዳያደርጉ ማስጠንቀቂያ አስተላልፏል። በመላው የአማራ እና የኦሮሚያ ክልሎች ሳይሆን በተለይ በሰሜን ጎንደር ጸገዴ ወረዳ፣ ምዕራብ አርማ ጩሆ፣ ታችኛው አርማ ጩሆ የጉዞ ማስጠንቀቂያ ያስተላለፈው ጽሕፈት ቤቱ በድንበር አካባቢ ማለትም በኤርትራ፣ ሱዳን ደቡብ ሱዳን ና በኬንያ ከ አስር ኪሎ ሜትር ርቀት እንዲሁም በሶማሊያ ድንበር አንድ መቶ ኪሎ ሜትር ርቀት ና ወደ ጅቡቲ በሚወስዱ መንገዶች ምንም አይነት ጉዞ እንዳይካሄድ አስጠንቅቋል።